በ19 እና በ5 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ታህሳስ 15 2011 ፕሮግራም አሁን ጀመረ። ግንቢ ውስጥ ከትናንት ጀምሮ መረጋጋት አለመታየቱ ተገልጿል። ታናሽ ወንድሜ ነው። 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት ብርቄ አህመድ ይባላሉ። ከታጣቂዎች በተተኮሰ ጥይት ሞተ የተባለ ወንድማቸውን በመመልከት የተናገሩት ነው። በዘገባ ዝርዝሩን እናቀርባለን። ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፍረንስ በሐዋሳ ከተማ ተካሄደ። በድሬዳዋ ካለፈው ሳምንት ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት መቋረጡ ታወቀ። ከሳምንታዊው ስፖርት በቀር ዛሬ ሁለተኛው አጋማሽ በወቅታዊ ቅንብሮች የተያዘ ነው። በዚሁ መሠረት ከጠቀስናቸው ሌላ የዓለም ዜናው ደግሞ ያካተታቸው ዋና ዋናዎቹን ሰሎሞን የኦሮሚያ ፖሊስ አባቶርቤን ምዕራብ ኦሮሚያ ውስጥ እያሳደደ እና በቁጥጥር ስር እያዋለ መሆኑን አስታወቀ። የትግራይና የአማራ ክልሎች የእግር ኳስ ክለቦች በትግራይ ስታዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቁ የትግራይ ሕዝብና መንግሥት ኃላፊነት እንደሚወስድ ምክትል ፕሬዚደንቱ አስታወቁ። የዩናይትድ ስቴትስ መንግሥት ቢያንስ እስከ ፊታችን ሐሙስ ካለበለዚያም ለተራዘመ ጊዜ ዝግ ነው። አመሰግናለሁ ሰሎሞን። ሰላም አድማጮች፣ ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ እኔ አዲሱ አበበና እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ፕሮግራሙን የሚመራልን ንጉሡ ታምሬ ነው። አሁን የዓለም ዜናውን እናስቀድማለን። አባ ቶርቤ በሚባል መጠሪያ ምዕራብ ኦሮሚያ ውስጥ ተደራጅቶ የሚንቀሳቀስና በክልሉ ባለሥልጣናትና በፖሊስ ባልደረቦች ላይ ግድያ የሚፈጽምን ቡድን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽነር ጀነራል አልማየሁ እጅጉ ዛሬ በሰጡት ይህ በሰጡት መግለጫ ይህ የታጠቀ ኃይል አስራ ሁለት የፖሊስ አባላት በተገደሉበትና ሰባ ሁለት የቅርታ ሰባ ሰባት ሰዎች በቆሰሉበት የወንጀል አድራጎት ውስጥ መሳተፉን አመልክተዋል። ኮሚሽነር ጀኔራሉ አቶ አለማየሁ አክለውም የቡድኑ አባላት 29 ሲቪሎችን መግደላቸውንና 40 የመንግሥት ታጣቂዎችን ማቁሰላቸውንም ገልጸዋል። በተጨማሪም 2072 ካላሽኒኮቭ ጠመንጃዎችን ከፖሊስ ጣቢያ ግምጃ ቤቶች መዝረፋቸውንም ኮሚሽነሩ ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። የትግራይና የአማራ ክልሎች የእግር ኳስ ቡድኖች ክለቦች ቅርታ በትግራይ ስታዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግሥት ኃላፊነት ይወስዳሉ ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል አስታውቀዋል። ምክትል ርዕሰ መስተዳደሩ ስፖርትን ከፖለቲካ ጋር የሚቀላቅሉ አካላት ሊኮነኑ ይገባል ማለታቸውን ሙልጌታ ጽብሃ ከመቀሌ ዘግቧል። በትግራይና አማራ ክልል የሚገኙ ክለቦች በትግራይ ስቴዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳሉ ብለዋል የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል። ከአማራ ክልል የሚመጡ የእግር ኳስ ክለቦች በደስታ ነው የምንቀበላቸው። በደስታ መቀበል ብቻ ሳይሆን ጨዋታቸውም በስፖርታዊ ጨዋነት፣ በሰላም ውድድሩ ፎክሩ ተጠናቆ የፈለገው ውጤት ይሁን ምን ይሁን ምን ውጤቱ እኛም በደስታ እንደምሸኛቸው መግለጽ እንፈልጋለን። የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል አመራሮች ጋር ባደረገው ውይይት የትግራይና የአማራ ክልል መንግስቶች ውድድሮች በሰላም ለማጠናቀቅ ኃላፊነት እንደሚወስዱ በሚዲያ ሊያሳውቁ ይገባል በተባለው መሰረት ነው መግለጫው የሰጠሁት ብለዋል ዶክተር ደብረጽዮን ትግራይ ሰላሟን ጠብቃ የሌሎች ብሔር ተወላጆችም ተከብረው የሚኖሩባት ክልል ናት ያሉት ምክትል ርዕሰ መስተዳድሩ በስፖርት ላይ ለብቻው የሚፈጠር የሰላም ችግር አይኖሩም ብለዋል። ይሄ ስፖርት መጫወቻ መሆን የለበት፣ የሚል አቋም ነው ያለን። ውድድር ነው ህብረተሰቡን ለማዝናናት የሚጠቅም ነው፣ ለማቀራረብ እንጂ የሚያጣላም አይደለም። ስሜቶች ቢኖሩ በቀላሉ ማርገብ ይቻላል። በሜዳው ላይ ሌላ ፖለቲካ አላማ መሳሪያ መሆን የለበትን። በችነ ለዛ መጠቀሚያ ማድረግ እንደተጀመረ ግን እናውቃለን። ስለዚህ ይህን እኛ በከፍተኛ ደረጃ ነው የምናወግዘው። ለተንኮል ህዝብ ለህዝብ ለማበጣበጥ፣ ወጣት ለወጣት ለማጋጨት የሚደረጉ እንቅስቃሴዎች በሙሉ ነው የምናወግዘው በእኛም በኩልም የሚታዩ ሁለት ችግሮችንም ማስተካከል አለብን ቀድሞ የወጣ መርሃ ግብር እንደሚያሳየው ቀጣይ ሮብ በኢትዮጵያ ፕሪምየር ሊግ መቀለ ሰብ አንደርታ ከፋሲል ከነማጋ በትግራይ ስቴዲየም በባህር ዳር ስቴዲየም ደግሞ ባህር ዳር ከተማ ከስሑል ሽረጋ ይጫወታሉ ተብሎ ይጠበቃል። ባለፈው ዓመት በኢትዮጵያ ፕሪምየር ሊግ በነበረው የስፖርታዊ ጨዋነት ጉድለት በትግራይና አማራ ክልል የሚገኙ የእግር ኳስ ክለቦች እርስ በርስ ሲገናኙ ጨዋታቸውን በገለልተኛ ሜዳ ይካሄድ ነበር። ይህ አካሄድ ለተጫዋቾች፣ ክለቦች፣ ደጋፊዎችና በጠቅላላ ህዝቡም ላይ መልካም ያልሆነ ስሜት እየፈጠረ ነው በማለት የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል ርዕሳነ መስተዳደሮች ባካሄደው ውይይት መሰረት የእግር ኳስ ክለቦቹ በሁለት ሺ አስራ አንድ የሚያካሄዱት ጨዋታ በየራሳቸውን ሜዳ እንዲያካሄዱ ተወስኗል። ለአሜሪካ ድምፅ ሙልጌታ አጽቡሃ መቀለም አመሰግናለሁ። ሙልጌታ ለዘገባው። የዩናይትድ ስቴትስ መንግስት ቢያንስ እስከፊታችን ሐሙስ ካልበለዚያም ለመጪ በርካታ ቀናትና ሳምንታትም በከፊል ዝግ እንደሚሆን ተገልጿል። የመንግስቱ ከፊል መዘጋት ምክንያት ፕሬዚደንት ዶናልድ ትራምፕ ከጠየቁት ሀገሪቱ ከሜክሲኮ ጋር በምትዋሰንበት ድንበር ላይ የግንብ አጥር ለማቆም የሚያስችል ወጪን ያካተተ በጀት አለማፈግፈጋቸውና ዴሞክራቱ እንደራሴዎች ደግሞ ግንብ የማቆም ሐሳብን በጽኑ መቃወማቸውን መቀጠላቸው ነው። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ዴሞክራቶቹ ቀደም ባሉ ጊዜያት ይዘውት በነበረ አቋም በድንበሩ ላይ የግንብ ወይም የአጥር ቋሚ መከለያ እንዲኖር አጥብቀው ሲደግፉ ቆይተዋል ብለዋል። ሐሳቡን የተቃወሙት የእርሳቸው የምረጡኝ ዘመቻ ማዕከላዊ ጉዳይ ከሆነ በኋላ መሆኑንም ጠቁመዋል። በሌላ በኩል ደግሞ የሕግ መወሰኛ ምክር ቤቱ ሁለተኛ ዴሞክራት አባል የኢሊኖዩ ዲክ ደርቢን ከትናንት በስተያ ቅዳሜ በትዊተር ባሰራጩት ቃል ትራምፕ መንግስቱን ለመዝጋት የወሰኑት ኋላ ቀር ለሆነ የመካከለኛ ዘመን የወሰን ላይ ግንብ ሲሉ ነው፣ ትርጉም የለሽና የጭካኔ እርምጃ ብለዋል። የተወካዮች ምክር ቤቱና ዋይት ሀውስ ቤተ መንግሥት በበጀት ጉዳይ ላይ ባለመስማማት መንግስቱን በከፊል ወደ መዝጋት ሲሄዱ ባለፉ አምስት ዓመታት ውስጥ ያሆኑ ለአራተኛ ጊዜ መሆኑ ነው። ባለፈው ሐሙስ በሪፐብሊካኑ አብላጫ የተያዘው የሕግ መወሰኛ ምክር ቤት ዋይትሃውስ እንደሚቀበለው ፍንጭ ያሳየበትን እስከ ፊታችን የካቲት የሚደርስ ጊዜያዊ የወጪ ሕግ በአንድ ድምፅ ሲያጸድቅ የመንግስቱ መዘጋት ሊቀር ይችላል የሚል ተስፋ አሳድሮ የነበረ ቢሆንም ዘግየት ብሎ ግን ፕሬዚደንት ትራምፕ ቀደም ሲል የጠየቁት የ5.7 ቢሊዮን ዶላር የግንብ ወጪ ጥያቄ ላይ የሙጥኝ በማለታቸው ከትናንት በስቲያ እኩለ ሌሊት ላይ ቀነገደቡ ሲያልፍ መንግስቱ በከፊል ተዘግቷል። እስራኤል የፊታችን ሚያዝያ ውስጥ አጠቃላይ ምርጫ እንደምታካሄድና ክኔሴቷን ወይንም የተወካዮች ምክር ቤቷን እንደምትበትን የጠቅላይ ሚኒስትር ቤንጃሚን ነታንያሁ ፓርቲ ዛሬ አስታወቀ። በጠቅላይ ሚኒስትር ኔትንያሁ የሚመራው ጥምረት በውስጥ መከፋፈል ተቀስፎ ለወራት የዘለቀ ሲሆን በሐማስ ከሚመራው ጋዛ ሮኬቶች ለሚወነጨፉ ሮኬቶች የመንግስቱ ምላሽ ደካማ ነው በሚል የመከላከያ ሚኒስትሩ አቪግዶር ሊበርማን በቅርቡ ስልጣናቸውን ለቀዋል። በሌላ በኩል ደግሞ ወታደራዊ ምልመላ ውስጥ መግባታቸው ሃይማኖት በመንግስቱ ስራዎች ውስጥ ጣልቃ እንዳይገባ በሚከለክለው ሐሳብ ውስጥ ጣልቃ እንድንገባ ያደርገናል የሚል ስጋት ያላቸው አክራሪ የአይሁድ ጠቅላይ ሚኒስትር ሊኩድ ፓርቲ ባወጣው እነርሱንም በሚያካትተው የወታደራዊ አገልግሎት እቅድ ላይ ነቀፋ እያሰሙ ናቸው። አጠቃላይ ምርጫው ይካሄዳል ተብሎ ቀደም ሲል ታቅዶ የነበረው ለመጭሁ ዳር ቢሆንም ጠቅላይ ሚኒስትሩ ግን በሰባት ወራት ቀድሞ እንዲካሄድ ወስነዋል። ኢንዶኔዥያ ውስጥ ከትናንት በስቲያ በደረሰው የሱናሚ ማዕበል የሞቱ ሰዎች ቁጥር ዛሬ ወደ 373 ማሻቀቡን የሀገሪቱ የአደጋ አያያዝ ባለሥልጣናት አስታወቁ። የባንተን ክፍለ ሀገርን የባህር ጠረፍ አካባቢ ማዕበሉ ከመታ ከሁለት ቀናት በኋላም እስከ ዛሬ ከመቶ በላይ ሰው የት እንዳለ እንደማይታወቅና ቢያንስ 1459 ሰው መጎዳቱን የኢንዶኔዥያ የአደጋ ሥራ አመራር ብሔራዊ ቦርድ አመልክቷል። ሱንዳ የሚባለው ሰርጥ አካባቢ እያጥለቀለቀው የከትናንት በስቲያው ሱናሚ 681 መኖሪያ ቤቶችን ጨምሮ ወደ 1ሺ የሚሆኑ ሕንፃዎችን እና ግንባታዎችን መጉዳቱ ወይም ማውደሙ ተገልጿል። ሱናሚው በአካባቢው ጊዜ ከትናንት በስቲያ ከምሽቱ ሶስት ሰዓት ተኩል አካባቢ የቀሰቀሰው በአቅራቢያው ከግማሽ ሰዓት ቀደም ብሎ አናክ ክራካቶዋ የሚባለው ተራራ ላይ የፈነዳ እሳተ ገሞራ ሳይሆን እንዳልቀረ የሀገሪቱ የሚቴዎሮሎጂ የአየር ንብረትና የከርሰ ምድር መስሪያ ቤት ጠቁሟል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አድማጮች በዜና የጀመርነው ፕሮግራማችን ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19፣ ይቅርታ በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በናይልሳት ቪኦኤ 24 ላይ እስከ ምሽቱ 4 ሰዓት ይቀጥላል። መልካም ምሽት እንመኛለን። በድጋሜ የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተንን በዚህ በሁለተኛው አጋማሽ ከሚቀርቡት አንዱን ለቅምሻ እናሰማችሁ። ለእኛ ቅድሚያው ድርጅታችን፣ አገር ለእኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራቸው። ከዛ በኋላ ነው ድርጅት፣ ፓርቲ የግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ናቸው የሰማችኋቸው። ቀደም ሲል እንዳልነው ነው፣ በሁለተኛው አጋማሽ ዘገባው ይሰማል። አሁን ወደ ዕለቱ አብይ ርዕስ። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትናንት አንድ በጉልበት ሥራ የሚተዳደር ወጣት ሲገደል ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ የአይን ማኞች። ትናንትናና ዛሬ በከተማዋ በከፍተኛ የጦር መሳሪያ ድምፅ ስትታመስ መቆይቷን ነዋሪዎች ይናገራሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል። ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢ የነበሩ የአይን እማኞች ለህዝብ የተናገሩ ከረፋዱ ስድስት ሰዓት አካባቢ ልዩ ቦታው ደባ ባንክ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በተተኮሰ መሳሪያ መሞቱን በአካባቢ የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ጌታቸው እንደሚባልም ነግረውኛል። በዚሁ ስፍራ ላይ የነበረ ሌላም ግለሰብ መኩሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማ ውስጥ ማንም እንዳይንቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ አምስት ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው ይላል ስሙ እንዳይጠቀስ የተናገረ ግለሰብ ሁሴን አህመድ የሚባል ወጣት ህይወቱ አልፈዋል። ዕድሜው ከሀያ ሦስት እስከ ሀያ አምስት ቢሆን ነው። የሟችን ታላቅ እህት ብርቄ አመድ አናግሬ ነበር። ታናሽ ወንድሜ ነው። ሀያ ሶስት አመቱ ነው። ወንድሜን እንደ መከልባ አደረጉት። አገሩ ሰላም ነበር እና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምፅ ሲሰሙ ደንግጠው ሲሮጡ ነበር። በከተማው ከረፋቱ አምስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት የሚተኮሰው ከባድ መሳሪያ ሳያባራ ባርራ በቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮኛል። የሁለት ሰዎች ህንፃም በዚህ መሳሪያ ተደብድቧል ብሏል። አሉ መከናል ላሎ ድዋ አፍሪ ተችባሪ ሞጆሎ ተላሎ ኩ አፍሪ ኦልታል ሞራ ዜሮ አራት ቀበሌ በመሄድ አስራ አራት የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም። በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው የግለሰብ ትናንት ቁጥራቸው ትንሽ የማይባል ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ገልጿል። እዛ ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ህይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል። ስጋትም ገብቶታል። በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩንና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የአይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግን እሳት የከፈተ አንዳችም ሰው እንደሌለን ነግረውኛል። ከግንዱ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ የስልሳ አምስት አመት አዛውንት በመከላከያ ኃይል ተመቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። ኦነግ በአካባቢው ስለሆነ ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረስኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናቶ መልካ ነቀምቴ ናኮርን፣ በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? አንድ ሁለት ጥያቄዎች ላቀርብ ፈልጌ ነው። አዎ፣ አዲሱ እየተሰማኝ ነው። ከመከላከያ ሰራዊት የተተኮሰ መሳሪያ የሰው ህይወት እንዳጠፋ ገልጠህልናል እና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጠሃል? ናኮር የዓይን እማኞቹ እንደነገሩ መኪናው በከተማው እንቅስቃሴ ሲያበቅ ነበረ። አራት ራን አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነበር። ከዛ ወደ አምስት ገደማ ሰባት ኦራኖች ከተማ ውስጥ ከች እያሰሙ ነው የገቡት። ኦራኖቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የአይነማኞቹም ማኞቹም ከኦራሉ ተኩስ ነው ወጣቱን የገደለው የሚል መልስ ነው የሰጡኝ መልካም የታፈሱ ወጣቶችም አሉ ብለኛል ምን ያህል ናቸው ስንት ወጣቶች ታፈሱ ለመሆኑ ዋናው መነሻ ምክንያቱ ምንድን ነው ተባለ ስለ እሱ ተጨማሪ ነገር ትነግረናለ ዛ ዛሬ ከረስፋቱ ስድስት ሰዓት ከተማው በተኩስ ሲናወጥ እንደነበረ የዓይን እማኞች ነግረውኛል የተኩሱም ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩም በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው። ከኮሎኔሉ አነዳደር መረዳት የሞከርኩት በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ። ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት መንገድ ላይ ይቆዩ የነበሩ ወጣቶች ማስቀታቸውን ለማረጋገጥ ወደ ካምፓቸው ወስደው የወሰዷቸው እንደሆነ ነው። አንዱ የአይንማን ቁጥሩ ትናንት ዛሬ ቁጥራቸው በግልጽ ይህ ነው የተባሉ ወጣቶች አደሉም የአሰሩ ቁጥራቸውን አልነበሩም። የአይንማን ግ ትናንት ግን አስራ አራት ወጣቶች ናቸው፣ በግንቡ ከተማ ዜሮ አራት ቀበሌ አካባቢ ሰው ካምፕ ውስጥ ያሉት እነዚህ ወጣቶች ዛሬም እንዳልተለቀቁ ነው። አይንማኝ ለመረዳት ይታል መልካም ናኮር ግን ጠዋት ነው እንግዲህ ዛሬ ይህን ሪፖርት የላክልን። አሁን ደግሞ ከምሽቱ ሶስት ሰዓት አልፏል ኢትዮጵያ ውስጥ እና ግንቢ እንደው በአሁኑ ሰዓት ምን ትመስላለች? ባጭሩ ጭር ብላለች። ማለትም የሰው እንቅስቃሴም አይታይም የተሰማው ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው። ወጣቶቹ ከመንገድ ዞር ብለዋል ማንም ሰው መንገድ ላይ አይታይም የንግድን የትራንስፖርትን የሌላም አገልግሎት አይሳይም መንግስት ሰራተኛም ወደ ቢሮ አልገባም ዛሬ ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማውጫ እንቅስቃሴ ሲደረግ ነበረ ጥሪ ሲቀርብ ነበር ያንን ጥሪ ተከትለው ግን ከሰዓት ስራ የገባ አንድም ሰው አይታይም አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደመንገድ ውስጥ ሰራዊት ብቻ ናቸው። በመሳሪያ ተመቶ የሞተው ወጣትም ቤተሰቦቹ የገበሱት ከአራት ሰዓት ቆይታ በኋላ ማለት ነው ወጣቱ የተገበለው ጠዋት ስድስት ሰዓት ሲሆን የቤተሰቦቹ ደርሰው አስከሬኑን ከዛ ከመንገድ ላይ ያነሱት ወደ አስር ሰዓት ገደማ እንደሆነ ነው የአይን እማኞቹ የነገሩኝ። በመሳሪያ ተመታ ቁስ ላይ ነበረች ወጣት አለች። ክብር ታምሩ ትባላለች። እሷም ወደ ሆስፒታል ተወስታ የሕክምና እርዳታ እየተደረገላት መሆኑን ጠሚታለው። በአጠቃላይ ጊዜ ከተማ ስጋት የተላበሰ እንደሆነ ነው። እውነት ነው። እንግዲህ የነገው ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉ እና የጸጥታ ሁኔታ ማለቴ ነው። እግዚአብሔር ይስጥልኝ። ናኮር ነገ ተመልሰን እመጣለን። እንደ ሁኔታው ወደ ተከታዩ ዘገባ እናልፋለን። በምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ የሚኖሩ የአማራ ብሔር ተወላጆች ብሔር ተኮር ጥቃት ደረሰብን ሲሉ አማረዋል። የመንግሥት መዋቅር የለም፣ የምንመራውም በታጠቁ ኃይሎች ነው ብለዋል። አስቴር ምስጋናው ተጨማሪ አላት። በምዕራብና ሆሮ ጉድሩ ወለጋ ዞኖች ውስጥ ባሉ አንዳንድ ወረዳዎች የሚኖሩ የአማራ ብሔር ተወላጆች ለአሜሪካ ድምፅ ስልክ በመደወል በታጠቁ ኃይሎች ብሔር ተኮር የሆነ ጥቃት እየደረሰብን ነው ሲሉ ተናግረዋል። ስሜን መጥቀስ አልፈልግም ያሉት ደዋይ በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ የሚኖሩ ሲሆን የዳውድ ኢብሳ ሰራዊቶች ነን፣ እዚህ አካባቢ አማራ መኖር የለበትም እያሉ እየደበደቡ መሳሪያችንም እየቀሙን ነው ያሉት ይላሉ። ከሰት ጀምሮ ነው መሳሪያ እየወሰዱ ነው። የዳውዲሳ ወታደር ነው ያሉን። የኢትዮጵያን መከላከያ ስት ይመስላሉ መልካቸው። ያው ከዛ አንስቶ እስካሁን መሳሪያ እየዘረፉ ነው ያሉት፣ እየደበደቡ ሰውንም ያው እያሰቃዩ ነው ያሉት። አንድ እንጀራ ፍለጋ ነው የመጣን የአማራ ዜጋዎች፣ ግን አሁን ደግሞ በቀጥቃ ደረሰብን እና ሀይለኛ ችግር ላይ ነው ያለ ነው አሁን እኛም። የወያኔ ሰራተኞች ወይ የወያኔ አባሎች ነው የሚሉን። የወያኔ አባል ሊሰራም ሊሰራም ሆነ ሊታገልም ሆነ ሊናገርም ሆነ አይችልም ነው የሚሉን መከላከያ ገብቷል፣ አልገባም። መከላከያ ይገባላቸዋል ይሉናል። አልገባልንም ግን አሁን በዛ መሀል ላይ ያው እየተሰቃየ ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ገብቷል ምናምን ይሉናል። ትክክለኛ መሆኑን አላገኘ አላወቅንም። ሌላው ስማቸው እንዲጠቀስ ያልፈለጉ ደወይም ከዚሁ ዞን አቤር ጉንድሮ ወረዳ ቱሉ ገና ከተማ የሚኖሩ ናቸው። በከተማው የመንግስት መዋቅር የለም። እየተመራን ያለነው በታጠቁ ኃይሎች ነው። የነበሩት አመራሮችም ከታጠቁ ኃይሎች ጋር በመሆን እያስደበደቡንና እያስገደሉን ነው ይላሉ። በወረዳችን ማለት ነው። ይህ ከተማው ላይ መጥተው በከተማ አስጋገሩ ግብዣ ማካኝነት ነው የመጡት ተብሎ ህብረተሰቡን ትምህርት ስቁልን ብለን ያመጣናቸው ተባለ። ወጣን፣ ሰማን። ወጣ ሁን በኋላ መከላከያ ሰራዊትንና ሌላ የታጠቀ አንፈልግም እኛና የኦሮማ ልዩ ሀይል ነው እንበቃለን የሚል መልስ ሰጡ። ስብሰባው ላይ ያው አዳመጥን፣ ምንም መልስም መስጠትም አንችልም። አዳምጠን ተበተን ከዛ በኋላ ግን በተናጠል በቃ ሌት እየመጡ እየከበቡ ሳመራ ላይ እየተከበሉ ነው። መሳሪያ ስልቅ እያስፈጡ ነው። አሁን በተዘዋዋሪ ሌት እየመጡ እንዴት ስልቅ ያስፈጣሉ ስንል አይ ኦነግ ይሄንን አይሰራም ግንቦት ሰባት ነው አሉ የሚባል መሳተት ግንቦት ሰባት እኛ ደግሞ ምን እንዲሆን አናውቅም። የመንግስት መዋቅር እዛ አካባቢ አለ ማለት ይቻላል። አሁን ምን የመንግስት መዋቅር አለ እንዴ? በወረዳ ደረጃ እኮ ስትሄድም አሁን እኮ የተደራጀ ቡድን የሚመራ አይደል እንዴ?

ከዚህ ጋር በተያያዘ እዚሁ አማራ ክልል በምዕራብ ጎጃም ዞን ሰከላ ወረዳ ውስጥ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ቁጥራቸው አንድ መቶ ሰማኒያ አምስት የሆኑ ተማሪዎች በምዕራብ ወለጋ ዞን የሚኖሩ ወላጆቻችን በታጠቁ ኃይሎች ታፍነው እየተወሰዱብን በመሆኑ ትምህርታችንን መከታተል አልቻልንም በማለት ባህር ዳር ከተማ ሰልፍ አካሂደው ነበር። አባቴ ካሴ ጸጋ ይባላል። የወሰዱት ቅዳሜ ዕለት ነው ፖሊስ ጣቢያ ትፈልጋል ብሎ ምናምን ቁጭላ ነው ወስደውት ያለ ቅዳሜ ዕለት ቤቱ ባለበት ጊዜ ቅዳሜ የሚመጣውን ሳምንቱ ነው ቅዳሜ ዕለት የወሰዱት ነው። እስከዛሬ መፍትሄ መፍት የለውም። እስር ቤት ነው ይላሉ፣ ሁሉ ሰው ደግሞ ሌላ ቦታ ነው ይላሉ። ያለበትን ያላወቁም በዛሬ ደግሞ ትምህርት የመማር አልቻሉም በ ሀሳቤ ከሱ ጋር ሆኖ ማለት ነው። እሱ ዘመድ ነበረች። የእሷን ባል ሊይዙት ሳለ ተኩሶ እዚያ አመለጠ። እሱ እንጂ እሱን ሊያፍኑት ደው ነበር፣ በሰኞ ዕለት ማለት ነው። ሀሳቤም ችግሩን ትምህርት ላይ ሳይሆን ከሱ ጋር ነው ያለ። ቴዎድሮስ ኢትዮ ዘማሪያ ባለልኝ የመጣሁትኝ ከሰከላ ነው፣ በአማራ ክልል ሰከላ ወረዳ ማለት ነው። ቤተሰቦች ደግሞ ወለጋ ነው ያሉት። ቤተሰቦች የላኩልኝ ነው የምማረው፣ ግን አሁን ግን በተፈጠረው የሆነ ግጭት ማለት ነው መማር አልቻልኩም። የበክራይ ምናምን ነገር ያው እስካሁን ድረስ አልተከፈለም። በቃ የማንም ስልካቸው ራሱ በፊት ላይ ሰርቶልኝ ነበረ። አሁን ግን በቃ ስልካቸውን ራሱ ማግኘት አልቻልኩም። ከአካባቢው የመንግስት አካላት ተጨማሪ መረጃ ለማግኘት ያደረኩት ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የኦሮሚያ ፖሊስ ኮሚሽን ዛሬ በወጣው መግለጫ በቄለም ወለጋ በምስራቅና ምዕራብ ወለጋ እንዲሁም በሆሮ ጉድሩ አካባቢዎች የመንግስት ተቋማት አገልግሎት እንዲያቆሙ መደረጉንም የገለጸ ሲሆን የክልሉን ሰላምና ደህንነት በሚያፈርሱ አካላት ላይ እርምጃ ለመውሰድ ዝግጁ መሆኑን በመግለጫው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮቻችን የኦነግ ሊቀመንበር አቶ ዳውድ ኢብሳ መልስ እንዲሰጡ ተጠይቀው ፈቃደኛ ሳይሆኑ መቅረጣቸውን ዘጋቢያችን አስቴር እንገልጻልናለች። ወደ ተከታዩ የመጽሔት ዘገባ እናልፋለን። አባ ቶርቤ በሚባል መጠሪያ ምዕራብ ኦሮሚያ ውስጥ ተደራጅቶ የሚንቀሳቀስና በክልሉ ባለሥልጣናትና በፖሊስ ባልደረቦች ላይ ግድያ የሚፈጽም ቡድንን በቁጥጥር ስር ማዋል መጀመሩን የኦሮሚያ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽነር ጀነራል አለማየሁ እጅጉ ዛሬ በሰጡት ይህን የታጠቀ ኃይል 12 የፖሊስ አባላት በተገደሉበትና 77 በቆሰሉበት የወንጀል አድራጎት ውስጥ መሳተፉንም አመልክተዋል። አቶ አለማየሁ አክለውም የቡድኑ አባላት 29 ሲቪሎችን ገድለው 40 የመንግሥት ታጣቂዎችን ማቁሰላቸውንም ገልጠዋል። በተጨማሪም 272 ክላሽንኮቭ ጠመንጃ ከፖሊስ ጣቢያዎች ግምጃ ቤት መዘረፋቸውንም ኮሚሽነሩ ተናግረዋል። ሪፖርተራችን ሙክታር ጀማል አነጋግሯቸዋል። ኮሚሽነሩን በእርሳቸው ማለትም ኮሚሽነር አለማየሁ በሚሰጡት ማብራሪያ ይጀምራል ሪፖርቱ። እንግዲህ እንደምታወቀው በክልላችን በተለይ በምዕራብ አካባቢ ሰፊ ችግር እንደነበረና ያንን መካከል ወደ ሰላም ለመመለስ የሚደረገው ጥረት አለ። ግን ሰፊ ትግስት፣ ሰፊ ጊዜ የወሰደ ትግስት የተወሰደ ነው እና ይህን ብዙ መስዋዕትነት ያስከፈለው መስዋዕትነት የከፈሉበት ሁኔታ ነው ያለው ንብረትም የወደመበት ሁኔታ ነው ያለው። ይህን ብቻም ሳይሆን መንገዶች ተዘግቶ የንግድ ስራ የተስተጓጎለበት ሁኔታ አለ። መዋቅሮች ቄለም ወለጋና ወራ ወለጋ ላይ ወረዳና ቀበሌ አካባቢ እንዲሁም ዞን አካባቢ መዋቅሩ በተረጋጋ ሁኔታ ዞን አገልገል ያልቻለበት ሁኔታዎች ነው የተፈጠሩት። እነህ በኦነግ ሸኔ የሚንቀሳቀሰው የገንዘብ ዝረፋም በተለያየ ቦታ ወደ ሶስት ሚሊዮን የሚሆን ገንዘብ ተዘረፈበት የፖሊስ ጣቢያም ተገብቶ መሳሪያ የተዘረፈበት ሁኔታዎች አሉ። ይህን ወደ ቦታ መመለስ የፖሊስ ኃላፊነት ጸጥታ መዋቅር ኃላፊነት በመሆኑ ፖሊስ ተበላኝነት በላይነትን ለማስከበር በጥንቃቄና በቁርጠኝነት ማስራት እንዳለበት ህዝቡም ከዚህ ፖሊስ ጎን እንዲሆን በትጋት ማስራት እንዳለበት የታየበት ነው። ምስራቱም ህብረተሰቡ በቆየ ቁጥር የዕለት ተዕለት ስራውን መስራት አልቻለም። በፖሊስ ማይንድ በመንግስት ላይ እምነት እያጣ የሄደበት ሁኔታ ያለ ህክም ነው። ይህም ደግሞ ፖሊስ ዋናው አላማው ህግን ማስከበር የህግ በላይነትን ማስከበር ከሆነ ድረስ ማንም ሀሳብ ያለው የተለያዩ ተቃዋሚ ያለው ያለ ደም መፋሰስ ያለ ግጭት በመድረክ መነጋገር ማስታቀ የሚችልበት አገር አሁን የመጣውን ለውጥ ሰላምን ማስከፈል አንዱ አጀንዳ ሆኖ ባለበት ምንም አይነት ደም መፋሰስ እንደሌለበት እኛም ለፖሊስ ሰላሙን ለማስከፈል የህግ በላይነትን ማስጠበቅ ኃላፊነት እንደሆነ ፖሊሶችም በየደረጃ ያለው አመራርም አባልም ይህን አውቆ ስራውን በአግባቡ

የህዝብ ቤት ምግብ በምዕራብ ምጣት ይሄ ችግር መቀጠል የለበትም ማስተካከል አለበት ብሎ የሚያነሳቸውን ህዝብ ተፋ ባላልትም ሞራል እጅ የሰጡ ወደ ሰላም የሚመለስበት መጨረሻ ላይ የሰላም ሂደቱ ምን ጊዜም ዝግ ይሆን የምፈለገው ሰላም ነው። መስዋዕትነት መከፈል በሌለበት ሰዓት ማንም ሰው መስዋዕትነት መከፈል የለበት አስራ ሁለት ፖሊስ የሞቱበት ከዛም በላይ ከሰባ ሰባት የሚሆኑ የቆሰሉበት ከህብረተሰብ ህይወት ያለፈበት በምንም ተአምር የሰላም ሂደቱን ማስቀጠል ና በሰላም ሌሎች አሳይመንቶችን መስራት በሚቻልበት ሰዓት ይህ ችግር መፈጠር ስለሌለበት እና እንደ ፖሊስ የህግ በላይነትን ማንም ይሁን ማን ማስጠበቅ ኃላፊነታችን በመሆኑ በየደረጃ ያለው ፖሊስ አመራር ና አባላት ይህን ተግባር ከግብ ማድረስ እና ከዚህ አልፎ የሚገኘውን ህጉ በሚፈቅደው ወደ ህግ የማቅረብ ስራውን ያለምንም ማቅማማት ህገ መንግስቱን የማስከበር ና ሰላሙን ማስከበር ኃላፊነቱን እንዲወጣ የምለው የዛሬው ተጠቀሰ የዚህ ቡድን ስያሜና ሁኔታውና አሁን በቁጥጥር ስር ተጠርጥረው የዋሉ ሰዎች ሁኔታ ምንድን ነው? ይህን በተመለከተ አጠራርጎ ቢያነሱ ትክክል ነው። ባለፈው ወራት ወይም ባለሳምንት እያሉ የመሰራት የጠያ መቶ ያሉትን ህይወታቸውን የጠፋበት ሁኔታ ነው ያለው ሰሞኑን

ክቡራትና ክቡራን አድማጮች በዚህኛውም ጉዳይ ላይ የኦነግ ሊቀመንበር አቶ ዳውድ ኢብሳ መልስ እንዲሰጡ ተጠይቀው ፈቃደኛ አለመሆናቸውን ዘጋቢያችን ሙክታር ጀማል አሳውቆናል። ሙክታርን ለዘገባው እናመሰግናለን። ወደ ዕለቱ የመጽሔት የመጨረሻ ዘገባ እናልፋለን። እንዲያውም በሁለተኛው አጋማሽ ይቀርባል ያልነው አሁን ወደ መጽሔቱ ክፍል ተጠቃሎ ቀጥሎ ይቀርባል። በኢትዮጵያ ዛሬ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ። ሰላምንና መረጋጋትን በኢትዮጵያ እውን ለማድረግ ከለውጥ ኃይሉ ጋር ባለው አቅሙ እንደሚሰራም የንቅናቄው መሪ አረጋግጧል። ፓርቲ ለመገንባት እየሰራ እንደሆነም የገለጠው ንቅናቄ መዋቅሩ ከስር ወደ ላይ የሚገነባ ነውም ብሏል። መለስካቸው አማሃ ነው ዝርዝሩ ነው የላከልን። አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ትናንት ከቀትር በኋላ በአዲስ አበባ ጠርቶት በነበረ ሕዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ሕዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ስርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንዳርጋቸው ጽጌ ነበሩ። አቶ አንዳርጋቸው እንደ ገለጹት በመደራጀት ሂደት ላይ የሚገኘው የአዲሱ ፓርቲ መሠረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታሁን ደግሞ በዚህ ረገድ ንቅናቄው ባለፉት ሶስት ወራት ምን ምን እንደሠራ አብራርተዋል። የተሰበሰበው ሕዝብ በበኩሉ መድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በሀገሪቱ ከሚታየው የሰላም እጦት ጋር የተያዘ ነበረ። ለዚህ ጥያቄ ጠቅለል አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከና አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን። ይሄንን ሰላም ማምጣት እሱን እንደምናደርግ ጥንጣት ታክል አትጠራጥም። ለእኛ ቅድሚያው ድርጅታችን አይደለም። ለእኛ ቅድሚያው አገር አገርን ማረጋጋት እና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ ነው። ከዛ በኋላ ነው ድርጅት ፓርቲ፣ ምንም ይመጣው። ስለዚህ በዚህ ጉዳይ ላይ ይሄ አገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረቅ ቃል እንገባላችኋለሁ። ምንም ወደኋላ ኋላ የታዳሚው ህዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግሥት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግሥት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከሕዝቡ ተሰንዝረዋል። የአቶ አንዳርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ህዝቡ ራሱ እንደሆነ የሚያመለክት ነበር። በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም አይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም የሚቀይራቸው ብዬ ነው የማምነው። እናንተው ናቸው፣ እናንተው ናቸው። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳ ውስጥ ማንም ሊተፋፋችሁ የማይችልበት ማንም ሊያስራችሁ የማይችልበት ነው ያስተፍላላችሁ። ስለዚህ ሌላ መፍትሔ የሌለው ነገር ነው። ዋስትናው ምንድን ነው? የምን ጥያቄ አለ በየወረዳው በየምኖሚው ምንድነው ሀገራዊ ዋስትናው ምንድን ነው? ዋስትናው ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ፣ ሌላ ነገር እንደማይመጣ የተሰጠው መልስ ምንም ዋስትናው ዋስትናው ድርጅት ዋስትናው እንደገና ድርጅት ነው። ዋስትናው ተደራጅቶም ለማንም ቢሆን ከዚህ በኋላ መብቴን ነጻነቴን አሳልፌ አልሰጥም። ቅድም ያልኩት አገር ሰው ልጅ ነኝ ማለት ብቻ። የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል የሚል ጥያቄም አቅርበዋል። በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል። ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ ኢኮኖሚና፣ ማኅበራዊ የሞራል ማዕቀፍ ስልጣን ላይ ከነበሩት ርካሽ አሰራርና አመለካከት ሲያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችም። በተወሰነ ደረጃ ይሄን ተረከት። ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት እንዲኖርና ከመካከላቸው እንደተባሉ በእንደ አይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ ሀገራቸውን፣ ህዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የአገር ስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም። ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጭ ነው ይላሉ። ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊት ሆና የምትኖርበትን ሀገር መጠበቅ የኢትዮጵያ ታሪክ አንድ መቶ ዓመት ነው የሚለው ሰው ይመቸው ይሂድና ከታሪክ ምሁር ጋር ይከራከር። እሱ የእኛ ጉዳይ ሷል የኛ ጉዳይ እችን አገር በርግጥም ዴሞክራሲያዊት አርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ የምናየው። በምንም አይነት ወደኋላ ኋላ እያየን ስንጓተት አኖርም ካሁን በኋላ። አርበኞች ግንቦት ሰባት ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረዥም ሰዓታትም የወሰደ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናውም የዜና መጽሔቱም ተጠቃሏል። ሁለተኛው አጋማሽ ላይ ቅድም እንዳልናችሁ ወቅታዊ ጉዳዮች ናቸው ያዝ ነው። ወደዛ እንሄዳለን። ከምሽቱ ሶስት ሰዓት ከሰላሳ ሰለሞን ላንተ በደንብ ይታይሃል። ከሰላሳ ስምንት ደቂቃ ከሰላሳ ስምንት ደቂቃ ሆኗል። ሁለተኛውን አጋማሽ እንጀምራለን። ወደ ቀዳሚው ዝግጅት እንለፍ። በድሬዳዋ ዩኒቨርሲቲ ከዛሬ ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም እዚያው ግቢ ውስጥ በቀሩ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ትናንት በተደረገ ውይይት ትምህርት እንዲጀመር ተወስኖ ትምህርቱ ዛሬ በከፊል ተጀምሯል። የግጭቱን መነሻ ተማሪዎች አሁን የሚገኙበትን ሁኔታና የአካባቢውን ማህበረሰብ ሚና በተመለከተ የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል። ባለፈው ሰኞ ታኅሣሥ 8 2011 ዓ.ም ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓጉሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ ታኅሣሥ 14 ቀን በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ዛሬ ጠዋት ወደ ዩኒቨርሲቲ ወጭ ለማጣራት ያደረጉት ሙከራ ሚዲያዎች ወደ ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል። የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎችና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አዋጃ ይሄው እንደምናየው ዛሬ ጠዋት ክላስ አለ ብለን ገባን። ተማሪ ፈርቶ አልገባም። የተወሰነ ተማሪዎች ግን ገብተን ተምረን ይኸው አሁን እየወጣን ነው። በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ። አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞና የሶማሌ ተማሪዎች ዋና ተዋናይ እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋቱ እንዳይረግብ አድርጎታል። ሶማሌ ተማሪዎች አልገቡም። አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት ግጭቱ ላይ የነበረው ከፊሉ አካል ገብቶ እየተማረ ከፊሉ ሳይማር እንዴት የሆነ ሰላም ይገኛል በሚል ነው። አብዛኛው ተማሪ ላለመግባት የቀረው በዛሬ ሁለት መረጃ እንዲሰጡኝ የዩኒቨርሲቲ ህዝብ ግንኙ ዳይሬክተር አቶ አለማየሁ ዘውዴን በአካልም በስልክም ለማግኘት ያደረጉት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራትና ስሟን መግለጽ ያልፈለገች አንድ ተማሪ ግጭቱ ሰኞ ታህሳስ 8 2011 ዓ.ም በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳይ የብሔር መልክ እንደያዘ ትናገራለች። ሁለት ሰዎች ሁለት ግለሰቦች ተጣሉ እና ያንን ኬስ ወደ ብሄርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው። ባለፈው ሳምንት በስልክ አናገዳቸው የነበሩት የዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው። የግጭቱ መንስኤ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች ያሉ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጥበት ሙከራ የተደረገው። ማን ነው ይህን ያደረገው? ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው የሚመስለው ድርጊቱ። ተጠምቶ የተደረገ ነው የሚመስለው ከዛ በኋላ የጸጥታ አካሉ እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናነ የታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ፣ እሱ ትንሽ ጠንከራ ያለ ጉዳት ነው የደረሰበት። ሌሎች እንኳን አሁን በመልካም ጤንነት ላይ ይገኛሉ እና በማግስቱ በቃ ያንን ወላድ የጸጥታ አካል ወደ ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን አቡ አልበረደም። እንደገና ጽንፍ ይዞ ብሔር መልክ ወደ መያዝ ሄደና ግጭቱ እየተማማሰ መጣ። በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትም ድብደባ መፈጸማቸውና አስለቃስ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢ ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርሲቲው አስተዳደር አስቀድሞ ሮብ ለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል አርብ ለት ደግሞ ሁሉንም ተማሪ ሰብስቦ በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያሉ ውጤት እንዳላመጣ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ ዓመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላ ወገኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመርሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶችን በግጭቱ ተሳታፊ መሆናቸውን በስብሰባው ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢው ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ ተማሪዎቹን ሲንከባከቡ እንደነበር ሐሙስ ታህሳስ 11 ቀን ከዩኒቨርሲቲው አመራሮችና ከድሬዳዋ አስተዳደር ፍትህና ሕግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል። ያ ችግር ሁለቱ መንደር ውስጥ ገብቶ መንደሩ ውስጥ ሌላ ችግር እንዳይፈጥር እኛም እኛ ጋር የመጡ ወጣቶችን ሰብስበን ምሳብ እንትን እመልሳለን እናንተም እናንተ ጋር ያደረሱ ወጣቶችን ሰብስቡና መልሱ ብለት ተደዋወቀ። እና እንደዛ እኛ ማክሰኞ እለት 30 ተማሪ ምሳ በልተን ለጸጥታ በር ጸጥታ ሰጥተን ተመለሰ። ትላንትና ያ ችግር ደግሞ ሲፈጠር ወደ መቶ ተማሪ አካባቢ ሰበሰብ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም። አማራ፣ ጉራጌ፣ ትግሬ፣ ሀዲያ፣ ዋቴበር ከመቶ ተማሪ ውስጥ ብሄር ብሄረሰብ ናቸው። እና እነዚያን ተማሪ ምሳ ገዝተንላቸው ለሚመለከተው አካል ተደዋውለን እነዚያን ተማሪ ወደ ግቢ እንዲመለሱ አደረገ። ይሄን ያህል እንድታወቁልን አልፈልግም አፈልግም ባታወቁልን። ምክንያቱም የኢትዮጵያዊነት የኢትዮጵያ ህብረት ኃላፊነት ስላለብን ግዴታችንም ስለሆነ የዩኒቨርሲቲው ተማሪ የመማር ማስተማር ሂደቱ በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩት የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የሕዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲው ማንም እንዳይገባ አጥሮን ከማጠናከር ጎን ለጎን ጥበቃውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮርና ከድሬዳዋ። ወደ የሚቀጥለው ዘገባ እናልፋለን። ሴቶች በግጭቱ ወቅት ይበልጥ ተጠቂ መሆናቸውን በመገንዘብ ሰላም በማስከበር ሂደት ውስጥ ግንባር ቀደም ሚና እንደሚጫወቱ የኢፌዴሪ ሴቶች ሕፃናትና ወጣቶች ሚኒስቴር ገልጧል። ሴቶች ለሰላም መረጋገጥ የበኩላቸውን ድርሻ እንዲወጡ ያነሳሳል የተባለው ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፈረንስ በሐዋሳ ከተማ ተካሂዷል። ሴቶች አይችሉም የሚለውን ስር የሰደደ ኋላ ቀር አስተሳሰብ ለመቀየር እየተሰራ መሆኑን የተገለጠ ሲሆን ጀግኒት በሁሉም ሴቶች ውስጥ የሚገኝ የይቻላል መንፈስ ነው ተብሏል። ዘገባውን ያደረሰልን አዲስ ዘጋቢ ነው፣ ዮናታን ዘብዴዎስ ይባላል። የኢፌዴሪ ሴቶች ህጻናትና ወጣቶች ጉዳይ ሚኒስትር ወይዘሮ የዓለም ጸጋይ እንዳሉት ለሴቶች ለህጻናትና ወጣቶች ደህንነትና እድገት ሰላም አስፈላጊ ነው። ሴቶች በግጭት ወቅት ይበልጥ ተጠቂ መሆናቸውን በመገንዘብ ሰላም በማስከበር ድት ውስጥ ሚኒስቴር መስሪያ ቤቱ ግንባር ቀደም ሚና እንደሚጫወት ተናግረዋል። በሌሎችም ሀገራት ይህንን እያየነት ነው። አሁን በቅርብ ጊዜ ደግሞ በሀገራችን እየተከሰቱ ያሉ የቅርብ ጊዜ ክስተቶች የምንገነዘበው የምናየው ሀቅ ነው። ስለሆነም ስለ ሰላሙ እኛ ሴቶች ሁሉም ቅድሚያ ሰጥተን በሰላም ዙሪያ ግንባር ቀደሚናችን መወጣት ይጠበቅብናል። ሴቶችን መደገፍና በአስቸጋሪ ሁኔታ ውስጥ ያሉ ህጻናት መንከባከብ የሚቻለው በሀገሪቱ ሰላም ሲኖር ብቻ መሆኑንም ተናግሯል። ወይዘሮ ያለም ጸጋይም በተለያዩ የአገሪቱ አካባቢዎች በነበሩ ግጭቶች በዜጎች ላይ የደረሰው ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ እንዳይደገም ሁሉም ኢትዮጵያውያን ኃላፊነት ተሰምቶን የበኩላችን ድርሻ ልንወጣ ይገባል ነው ያሉትም ቤተሰቦቻችን በአካባቢያችን በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በዘላቂነት ሰላም ለማስፈን ከምንም ጊዜ በላይ እጅ ለእጅ ተያይዘን መስራት ይጠበቅብናል። ሴቶች በተፈጥሮ የተሰጠን ተሰጥኦ በመጠቀም ሰላም እንዲረጋገጥ ማድረግ ይጠበቅብናል ብለዋል። ሴቶች አይችሉም የሚለውን ስር የሰደድና ኋላ ቀር አስተሳሰብ ለመቀየር የተሰራ መሆኑን የገለጹት ሚኒስትሯ ጀግኒት በሁሉም ሴቶች ውስጥ የሚገኝ ይቻላል መንፈስ ነው ያሉትም በህብረተሰቡ ዘንድ የአስተሳሰብ ሽግግር ለማምጣት ጀግኒት የተሰኘ የማህበረሰብ ንቅናቄ ፕሮግራም በሁሉም አካባቢ ተካሄዶ ይገኛል። ጀግኒት እኔ ነኝ። ጀግኒት እናንተ ናችሁ። ጀግኒት ሁላችንም ነን። ሴቶች ጀግኒቶች ስለሆናችሁ፣ ሁሉም ነገር ስለምትችሉ፣ ሁሉም ነገር ስለምትሰሩ፣ የምንሰራው ስራ እውቅና እንዲያገኝ፣ ሁሉም ህብረተሰብ እንዲመሰክር፣ አሁን ከአሁን ሰዓት ጀምረን እኔ ጀግኒት ነኝ ብለን በኩራት መናገር አለብን። ምክንያቱም እኛማ የማንችለው ነገር የለም። የደቡብ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስተር ከፍታ በበኩላቸው በክልል ደረጃ የተጀመረው ጀግኒት የሴቶች ንቅናቄ ፕሮጀክት እስከ ቀበሌ ድረስ ይወርዳል ነው ያሉት። በክልሉ በተፈጠረው ግጭት የሴቶች ህይወት መመሰቃቀሉን ተናግረው፣ ሰላም በማረጋገጥ በሴቶች ላይ የሚደርሰውን ጉዳት ለማስቀረት የተቀናጀ ጥረት እንደሚደረግም ተናግሯል። ያለ ሰላም የሴቶች ህይወት የተናጋ ነው። ያለ ሰላም የሴቶችና ህጻናቶች ወጥተው መግባት አይችሉም። ስለዚህ በክልላችን በተወሰኑ አካባቢዎች በተፈጠሩ ግጭቶች ሴቶችና ህፃናቶች ተፈናቅለዋል። ቤታቸው ተቃጥሏል። ንብራታቸው ወድሟል። መፈናቀልን ደርሶባቸዋል። ይህንን ያጣነው ሰላም ለመመለስ በትብብር መስራት ይጠበቅብናል። በሰላም ኮንፈረንስ ላይ ጽሁፍ ያቀረቡት የጀስቲስ ፎር ኦል የሰላምና የግጭት ከፍተኛ አማካሪ ዶክተር አምባዬ ወርጋቶ ሰላም ማረጋገጥ የሚቻለው ሁለቱንም ጾታ ወደ አንድ መድረክ ማምጣት ሲቻል ነው ብለዋል። ወንዶችን ብቻ ይዘ ስለ ሰላም ማውራት ብዙ ጊዜ ተሞክሯል። አይሆንም። 51 ፐርሰንት ይባላል፣ ስታቲስቲክሱን በትክክል ባላቅም፣ ሴቶች ናቸውና ፈረንጆች እንደሚሉት ቴክስ ቱ ታንጎ ለመደነስ ታንጎ ለመደነስ ሁለት ሰው ያስፈልጋል። ሰላምን ለመፍጠርም ሁለት ሰው ያስፈልጋል። ወይም ደግሞ ፋሮ የሚባለው በሲዳማ ውስጥ ያለውን ስትመለከቱ ፋሮ ለማድረግ ሁለት ያስፈልጋል። ስለዚህ ልክ እንደዛ ሴትም ወንድም መኖር መቻል አለበት። ኦንቦርድ ማምጣት መቻል አለበት ሁለቱንም። ስለዚህ ሀገር ሰላም ስታስብ፣ መሰረታዊ እሴቶቻችን ስናስብ እነዚህን ነገር ኦል ኢንክሉሲቭ ሆነ መሄድ መቻል አለብን ብዬ አምናለሁ። በጀግነት ንቅናቄ ፕሮጀክት መርሃ ግብር ላይ የሃይማኖት አባቶች፣ የአገር ሽማግሌዎችና ሲቪክ ማህበራት ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃድያና ስልጤ ዞን አገረ ስብከት ቤተ ክህነት ኃላፊ መልአከ ብርሃን አውግቸው ማሞ ሰላም ለማስፈን ከሌላ ጊዜ በበለጠ ከሴቶች ጋር ተቀናጅ እንደሚሰሩ ተናግሯል። ሰላም በሚያውኩ ግለሰቦችም ላይ መንግስት እርምጃ መውሰድ አለበት ብለዋል። እነኚህ ሰላም አዳፍራሾችን ምናልባት የግል ጥቅም ሊሆን ይችላል። በዚህ ዙሪያ የሚመጡትን ሁሉ ስለ ሰላሙ እነሱን መክሮ መመለስ አሁን የምናየው መጥፎ መጥፎ ነገሮች አሉ። እኔ በቀደም አልቅሻለሁ። ሶማሌ ድንበር ላይ የመጡ ብዙ ሕጻናትና እናቶች አይቼ ምንድን ነው ብዬ ስል ከሙያሌ ተፈናቅለው ነው የመጡት የሚል ነገር አይቼ በጣም ነው እያለቀስኩት። እኛም ሰላም ሆነው እንዲሰሩ ማስተማር መስበከኛ ድርሻ ነው። እነህ ሰላምን የሚነሱ አካላቶች ካሉ በጋራ የማውገዝ እነሱን ወደ ሰላም እንዲመጡ የማድረግ ሁኔታ በመጀመሪያ እያለ ሆነ። እምቢ የሚሉ ከሆነ አውግዘን መለየት ጠብቅ ምናል እላለሁ። ሰላም ለሴቶች ከምንም በላይ አስፈላጊና መሰረታዊ ጉዳይ ነው ያሉት ደግሞ ወይዘሮ ማሚያ አየለ ናቸው ሴቶች ከቤተሰብ ጀምሮ ተደማጭነት ስላለን ይህንን እድል በመጠቀም ሰላም እንድረጋገጥ እናደርጋለንም ብለዋል ጥቃቱ የሚደርሰው በሴቶች ላይ በህጻናቶች ላይ ነው ሌሎቹ የመሸሹም አቅም አላቸው የሌላም ነገር አቅም ስላላቸው ሴቱ ላይ ነው ጥቃቱ እና ሰላም ከምንም በላይ ሰላም ትልቅ ነገር ነው ትልቅ ቦታ አለው ላለው ከንግዱም አንጻር ከማህበራዊም ከሁሉም ነገር አንጻር ሰላም ሲደፈርስ ምንም መሆን አንችልም ያንን ነገር ለማምጣት ሁላችንም ግንባር ቀደም መሆን አለብን ሴቶች ደግሞ ከፍተኛው ሚና መያዝ አለብን ሴቶች ለሰላም መረጋገጥ የበኩላቸውን ድርሻ እንዲወጡ ያነሳሳል የተባለው ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፈረንስ ሴቶች ዘረኝነትን በመጠየፍ ለሰላማችን ግንባር ቅድም ሚና እንወጣ በሚል ሀሳብ በሐዋሳ ከተማ ተካሂዷል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታንን እናመሰግናለን ለዘገባው። በነገራችን ለአዲሱ ቅድም ጠቀስ አድርገሃል። ስለ ዮናታን ቀደም ሲል የሰማችኋቸው ሁለት ተከታታይ ዘገባዎች የድሬዳዋው አዲስ ቸኮልና የሐዋሳው ዮናታን ዘብዲዎስ ኢትዮጵያ ውስጥ እየታየ ያለው የለውጥ አየር ውጤት ከሆኑ አዳዲስ ዘጋቢዎቻችን መካከል ያሉ ናቸው። እንኳን ደህና መጣችሁ። ቀድሞ ለቪኦኤ ሪፖርተሮችን ኢትዮጵያ ውስጥ መመደብ እንዴት አስቸጋሪ እንደነበር ታስታውሳለህ። አዲሱ፣ እጅግ አስቸጋሪ ነበረ። ክቡራትና ክቡራን አድማጮች ሪፖርታችን፣ የምሽቱ ዝግጅታችን ይቀጥላል። ስፖርት ነው ተከታዩ ዝግጅት። የዛሬውን የስፖርት ዝግጅት ያቀናበረልን ገዛኸኝ ጽዮን መስቀል ነው። የአፍሪካ ቶታል ካፕ ሻምፒዮንስ ሊግ የመልስ ጨዋታዎች በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ጅማ አባ ጅፋር ከግብፁ ሻምፒዮን ከአላሊ ጋር የመልስ ጨዋታቸውን አድርገው በጨዋታ ብልጫ ጅማ አባ ጅፋር አንድ ለባዶ አሸንፈዋል። በመከላከሉም ሆነ በመሃል ሜዳ ቅብብል ተመልካቹን ያስደስተው ጅማ አባ ጅፋር በዲዲየር ላብሮ አማካይነት በአርባ አራተኛው ደቂቃ ባስቆጠራት ብቸኛ ግብ አሸንፎ ወጥተዋል። ጅማ አባ ጅፋር ከሳምንት በፊት በግብፁ አሌክሳንደሪያ በመጀመሪያው ጨዋታ ሁለት ለባዶ ተሸንፎ ስለነበር በአጠቃላይ ውጤቱ ሁለት ለአንድ ወደ ቀጣይ ማጣሪያ ማለፍ አልቻለም። ጅማ አባ ጅፋር ከአፍሪካ ሻምፒዮንስ ሊግ ከማጣሪያው ቢወጣም በሁለተኛው የውድድር መድረክ በአፍሪካ ኮንፌዴሬሽን ዋንጫ ማጣሪያ ይሳተፋል ማለት ነው። ያሬድ ዘውድነህ የጅማ አባጅፋር ተጫዋች ከጨዋታው በፊት ከአንድ የስፖርት ጋዜጣ ጋር ባደረገው ቃለ መጠይቅ ወደ ቀጣይ ዙር እንለፍም አንለፍም፣ አላሃሊን ግን እናሸንፈዋለን ብሎ ነበር። ያሬድ የተናገረውን ከጓደኞቹ ጋር በተግባር አሳክቷል ማለት ነው። የጅማ አባጅፋር ምክትል አሰልጣኝ ዩሱፍ አሊ ከጨዋታው በኋላ አስተያየቱን እንዲህ አሰምቷል። እዛ ከሚጫወቱ ትንሽ የተለየ ነገር ነው አርጌ ያው ዲፌንስ ለማድረግ ነው የመጡት። በአንድ አጥቂ ላይ ነው ካውንተር የሚጫወት። ከዚህ የተሻለ ነገር ኳስ ይዘን የተጫወት ነው ለመሄድ ነበር ሀሳባችን። ያው እነሱም ዘግተውታል ምንም እዛ ከተጫወቱት ውስጥ ትንሽ ወጣ ያለ ጫውታ የተጫወቱት። ይህን እንደዚህ እንደሚያደርጉም አውቀ ነው። ግን ያው እዛ የጣላት እዛ የጣለው ነጥብ ነው ትንሽ የጎሉ ብዛት ነው እንጂ የተሻለ ነገር የተሻለ ነገር አድርገው ልጆች ተመልካቹ ስታዲየሙ ሞልቶ ለጅማ አባጅፋር ያሰማው የድምፅ ድጋፍ ለተጫዋቾች ያሳየው ፍቅር እጅግ የተለየ ነበር። ለቡድኑ ማሸነፍም ትልቅ የሞራል ስንቅ ሆኖታል። በዚሁ ወደ ኢትዮጵያ ፕሪምየር ሊግ ይሸጋገራለሁ። የኢትዮጵያ ፕሪምየር ሊግ ሰባተኛ ሳምንት ጨዋታዎቹ አምስት ግጥሚያዎችን አከናውነዋል። ሐዋሳ ላይ ሐዋሳ ከተማ ሱል ሽሬን በሰፊ የግብ ልዩነት ስድስት ለአንድ አሸንፎታል። አዲስ አበባ ላይ ኢትዮጵያ ቡና አዳማ ከተማን በፍጹም ቅጣት ባለሜዳው ቡና አንድ ለባዶ ረጥቷል። ባህር ዳር ከተማ ደቡብ ፖሊስን፣ ፋሲል ከተማ ድሬዳዋ ከተማን እንዲሁ በተመሳሳይ አንድ ለባዶ ሲያሸንፉ፣ መቀሌ ላይ መቀሌ ሰባ እንደርታ ቅዱስ ጊዮርጊስ ያለ ግብ ባዶ ለባዶ ተለያይተዋል። ሐዋሳ ከተማ ከሰባት ጨዋታ 14 ነጥብ ሰብስቦ ፕሪሚየር ሊጉን እየመራ ሲሆን ሌሎች ሶስት ቡድኖች በእኩል 11 ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛና አራተኛ ናቸው። ሐዋሳ ከተማ ብቻ ሰባት ጨዋታ ያደረገ ሲሆን ሌሎቹ አንድና ሁለት ተስተካካይ ጨዋታዎች ይቀራቸዋል። በዚህ ሳምንት አስደሳቹ ዜና በአዲስ አበባም ሆነ በክልል ከተሞች በስቴዲየሞች ከስፖርታዊ ጨዋነት ያፈነገጠና ረብሻ አለመሰማቱ አስደሳቹ ዜና ነው። ወደ ባህር ማዶ ስንሸጋገር በእንግሊዝ ፕሪምየር ሊግ አስራስምንተኛ ሳምንት ጨዋታዎች አዳዲስ ክስተቶችና ያልተጠበቁ ያልተገመቱ ውጤቶች ተመዝግበዋል። ሊቨርፑል መሪነቱን ሲያጠናክር ተከታዮቹ ማንቸስተር ሲቲና ቼልሲ ያውም በሜዳቸውና በደጋፊያቸው ፊት ያልተጠበቀና ያልተገመቱ ሽንፈት ገጥሟቸዋል። ሊቨርፑል ወልቨርሃምፕተንን ሁለት ለባዶ በረታበት ጨዋታ ኦንዶጋንና መሐመድ ሳላህ ጎሎቹን አስቆጥረዋል። ሊቨርፑል ሻምፒዮን ለመሆን ያነጣጠረ ይመስሎታል ተብለው የተጠየቁት የሊቨርፑል አሰልጣኝ የርገን ክሎፕ ስለ ሻምፒዮንነትም ሆነ ስለ ዋንጫ ማንሳት ለማውራት ጊዜው ገና ነው የሚል አጭር መልስ ሰጥተዋል። ማንቸስተር ሲቲ በክርስቲያን ፓላስ ሶስት ለሁለት፣ ቼልሲ በሌስተር ሲቲ አንድ ለባዶ ተሸንፈዋል። የባለሜዳዎቹ ቼልሲና ማንቸስተር ሲቲ ሽንፈት ያልተጠበቀም ያልተገመተም ነበር። አነጋጋሪው የማንቸስተር ዩናይትድ አሰልጣኝ ሞሪኖ ከስራ በተባረሩ ማግስት ማንቸስተር ዩናይትድ ካርዲፍ ሲቲን እንዳልነበር አድርጎ አምስት ለአንድ አሸንፎታል። የማንቸስተር ዩናይትድ ተጫዋቾችም በዚህ ጨዋታ ላይ ያሳዩት እንቅስቃሴ እንዲህ ባለ ሁኔታ በሰፊ የግብ ልዩነት ማሸነፋቸው በርካቶችን አስገርመዋል። ሌላው በሰፊ የግብ ልዩነት ያሸነፈው ቶተንሃም ሲሆን በኤቨርተን ላይ ግማሽ ደርዘን ጎል ቆጥሮበታል ስድስት ለሁለት ቆጥሮበታል ሌሎች ጨዋታዎችም ተካሂደዋል ሊቨርፑል በ48 ማንቸስተር ሲቲ በ44 ቶተንሃም በ42 ከአንደኛ እስከ ሶስተኛ ሆነው ሲመሩ በእኩል ነጥብ ቼልሲ ና አርሴናል አራተኛ ና አምስተኛ ናቸው ፔሬ ኦባሚያንግ ከአርሴናል በአስራ ሁለት ጎል መሪነቱን ለብቻው አድርጓል። መሐመድ ሳላህ ከሊቨርፑል ሃሪ ኬን ከቶተንሃም በኩል አስራ አንድ ጎል ኦባሚያን ግን ደረስነብህ እያሉት ነው። በስፔን ላሊጋ ባርሴሎና ና አትሌቲኮ ማድሪድ ድል ሲቀናቸው እስከ ቅርብ ጊዜ በላሊጋው ሂደት ኃያላኑን ሲፈታተን የቆየው ሲቪያ ሸብረክ ብሎ ነጥብ ጥሏል። ባርሴሎና ሴልታቪጎን ሁለት ለባዶ በረታበት ጨዋታ ኦስማን ደንበሌ ና ሊዮነል ሜሲ ጎሎቹን አግብተዋል። አትሌቲኮ ማድሪድ ኤስፓኞልን አንድ ለባዶ ሲረታ፣ ሌጋኔስ ከሲቪያ አንድ ለአንድ አቻ ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በሰላሳ ሰባት ነጥብ መሪነቱን ሲያስቀጥል፣ አትሌቲኮ ማድሪድ ና ሲቪያ በሰላሳ አራት ና በሰላሳ ሁለት ተከታትለዋል። ሁለተኛ ና ሶስተኛ ናቸው። ሊዮነል ሜሲ በ15 ጎል ኮከብ ጎል አግቢነቱን አጠናክሮ ቀጥሏል። ገዛኸኝ ጽዮን መስቀልን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለማጠቃለያ ጊዜ ያለን አይመስለኝም። ሰሎሞን ግን አንድ ጥያቄ እንደኔው ሌሎችም ጥያቄ ይኖራቸው ይሆናል የፌዴራል መንግስት መስሪያ ቤቶች በከፊል ተዘግተዋል ይባላል። እኔ እናንተ የፌዴራል ሰራተኞች ነን፣ ግን ስራ ላይ ነን። አለቆቻችን ደግሞ ስራ ላይ የለው፣ እየሰሩ የማይከፈላቸው ሁሉ አሉ ይባላል። በአጭሩ አብራራ። ይህ ነገር እኔ እናንተ አስፈላጊ የሚባል የሰራተኞች ክፍል ውስጥ ስላለን ነው የምንሰራው በአሁኑ ጊዜ ዩናይትድ ስቴትስ መንግስት ካሉት በአጠቃላይ ስምንት መቶ ሺህ የሚሆኑ ሰራተኞች አንድ ሶስተኛ ከአንድ ሶስተኛ በላይ የሚሆነው ከስራ ውጭ ነው ያለው ደግሞ ሳይከፈለው ይሄ መንግስት ዝግ ሆኖ በሚቆይበት ጊዜ ከፊል የሚባለው ለዚህ ነው። ዝግ ሆኖ በሚቆይበት ጊዜ ከስራ ውጭ የሚሆኑ የውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኞች ኤምባሲዎችን ጨምሮ ማለት ነው። አዲስ አበባ ያለውም የኢትዮጵያ የአሜሪካ ኤምባሲ ይመለከተዋል። የፍትህ ሚኒስቴር፣ የሀገር ውስጥ ጉዳዮች ሚኒስቴር፣ ግብርና ሚኒስቴርን የመሳሰሉ መስሪያ ቤቶች ሰራተኞች በአብዛኛው ኤሴንሻል፣ ወይም በጣም አስፈላጊ ከሚባሉት ውጭ ሆኖ ይቆያሉ ማለት ነው። ይሁን እንጂ በስራ ላይ ሆነውም ደሞዝ በወቅቱ ላይ ከፈላቸው የሚሉ የሚችሉ ሰራተኞች ሊኖሩ ይችላሉ። ነገር ግን ይከፈላቸዋል። እነሱ በኋላ የአመት ረፍት የተሰረዘበት የአመት ረፍት በዚህ ጊዜ ውስጥ መውጣት አይፈቀድም፣ አይወጣም። ስራ ላይ ያሉትና እንደዚህ ነው። ወደፊት ደግሞ ሰሞኑን ዝርዝር ያሉ ማብራሪያዎችን ባለሙያዎችንም እየጋበዝን እንዲሰጡልን እንጠይቃለን። አዎ እንግዲህ ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራልን ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የክሪስመስ ወይም የፈረንጅ ገና ዋዜማ ምሽት ነው። በዚህ ዓመት በቅርቡ ያረፈችው ድንቂቱ አሪታ ፍራንክሊን የተጫወተችውን ሆሊ ናይት እስከ ዝግጅታችን ሳኔ ጋብዛችኋለን። መልካም ምሽት፣ መልካም ገና። It is the hour of ድምፂ <Sess> ኣሜሪካ <Sess> <Sess>